የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመውና በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው ኮማንድ ፖስት በዛሬው እለት ከኢትዮጵያ ተቃዋሚ ድርጅቶች ጋር መወያየቱ ተዘግቧል። ሰሎሞን ክፍሌ ከተሳታፊዎቹ የአንዱን የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋን አነጋግሯል። አቶ ኮማንድ ፖስቱን ወክለው ከናንተ ጋር ዛሬ የተወያዩት ባለስልጣናት እነማን እንደሆኑ ሊገልጹልኝ? በቅድሚያ አቶ አስመላሽ ወልደ ስላሴ በተወካዮች ምክር ቤት የመንግስት ተጠሪ፣ አቶ ስራች ፈርጌታ የመከላከያ ሚኒስትር እና አቶ ሸቱ ወልደ ሰማያት እና አንድ ጓደኛቸው ደግሞ በባለሙያነት በህግ ባለሙያነት እነዚህ አራት ሰዎች ናቸው ቀረቡት። ዛሬ ከተቃዋሚዎችስ ተሳታፊዎች ስንት ነበሩ? እነማን ናቸው? ተቃዋሚ ፓርቲዎች ደብዳቤው ላይ የተገለጹት ወደ ሰላሳ የሚሆኑ ናቸው። እዛ ዝርዝሩ ላይ እንዳየ ነው። ከኢህአዴግም ተጠርቷል። አጋር ፓርቲዎቹም እንደዚህ ከሶማሌ ኦህዴን እንደዚህ ብሎ በአጠቃላይ ወደ ሰላሳ ፓርቲዎች ነው የተጠሩት። ዝርዝሩ ላይ እንዳየ ነው ማለት ነው። ነገር ግን በተደጋጋሚ ስብሰባውም ላይ የተገለጸው ሰማያዊ መያድ እና መድረክ በጻፉት ደብዳቤ ነው መነሻው የውይይቱ መነሻ በውይይቱ ወቅት የተነሱ ዋና ዋና ጉዳዮች ምንድን ናቸው? አቶ ሽዋስ፣ እንግዲህ ውይይቱን ሲጀምሩ አቶ ሲራጅ ያሉት ማብራሪያ ለመስጠት ብለው ጀመሩ እና ከመድረክ እና ከሰማያዊ የተወቀሉ ሰዎች እኛ ማብራሪያ አይደለም የፈለግ ነው፣ አፈጣጠሙን በተመለከተ ማብራሪያ ሳይሆን የፈለግ ነው። በዚህ አስቸኳይ ጊዜዎች ህገ መንግስቱ ተጥሷል እና በህገ መንግስቱ መሰረት የተቋቋምን ፓርቲዎች ህጋዊ ሰውነታችን ይቀጥላሉ ወይ እንደ ፓርቲ እና እሱ ግልጽ እንዲሆንልን ነው የምንፈልገው የሚል ጥያቄ ነበር ያቀረብ ነው እና የጻፍ ነው። በመሰረቱ ደብዳቤ የጻፍ ነው ለኮማንድ ፖስቱ ሳይሆን ለጠቅላይ ሚኒስትሩ ነው የጻፍ ነው። እና ደብዳቤው ላይ እንደውም አንዱ ኮማንድ ፖስቱ ከህገ መንግስቱ ውጭ ነው የተቋቋመው። ህገ መንግስታዊ የሆነ አካል አይደለም። ህገ መንግስቱ ተጥሶ ነው ኮማንድ ፖስት የሚባል አካል የተቋቋመው የሚል ነው። በራሱ ኮማንድ ፖስት መላሽ እንዲሆን አልነበረም ጥያቄ ያቀረብ ነው። እነዚህኑ ጥያቄዎች ነው ዛሬም ይዛቸው የመጣችሁት? አዎ ልክ ስብሰባው ሲጀመር አካሄድ ብለን ይሄ ትክክል እንዳልሆነ ኮማንድ ፖስት የተቋቋመበት አግባብ ራሱ ይብራራል እንደሚገባ በህገ መንግስቱ አንቀጽ ዘጠኝ ቁጥር ሶስት መሰረት በህገ መንግስቱ ከተገለጸው አግባብ ውጭ ስልጣን መያዝ የተከለከለ ነው ይላል እና ይሄ ኮማንድ ፖስት ህገ መንግስት ራ አይደለም። ለምሳሌ የአስቸኳይ ጊዜ አዋጅ መርማሪ ቦርድ የሚባል አለ ሰባት አባላት ያሉት የተቋቋመ እሱ በግልጽ በህገ መንግስቱ ላይ የተቀመጠ አግባብነት ያለው ነው። ቢያንስ አስተያየሙ በህገ መንግስት የተቀመጠ ነው። ኮማንድ ፖስት የሚባል ስትራክቸር ግን የለም በህገ መንግስቱ ላይ የሚል ነው። አንድ ጥያቄ እና ራሱ ኮማንድ ፖስት መላሽ ሆኖ ሲመጣ ተቃውመናል። መጀመሪያ ሌሎችም ጥያቄዎች የተቃዋሚ ፓርቲ አባላት በተለይ የመኢአድ የሰማያዊ እና መንግስትን ማጥራራት በሚል ክስ እየታሰሩ ነው፣ እና ይሄ አስቸኳይ ጊዜ አዋጅ የተባለው የተቃዋሚ ፓርቲ አባላትን መበቀያ መንገድ እየሆነ ነው ብለን አንስተናል። ዞሮ ዞሮ ምንም የተለየ ነገር አልነገሩንም። እነሱ መናገር የሚፈልጉትን ብቻ አፈጻጸሙ እንደዚህ ነው መመሪያ ቁጥር አንድ እንደዚህ ነው መመሪያ ቁጥር ሁለት እንደዚህ ነው ብለው ነው ተመልሰው ይሄዱ። ምንም ፋይዳ ያለው ነገር አይደለም።